የፌዴራሉ ከፍተኛ ፍርድ ቤት 19ኛው የወንጀል ችሎት በኢንተርኔት አምደኛው በፈቃዱ ኃይሉና በአቃቢ ሕግ መካከል ባለው ክርክር ላይ ሊሰጠው የነበረው ውሳኔ እንዳልደረሰለት አስታወቀ። ተለዋጅ ቀጠሮም ሰጥቷል። ችሎቱ በሌላ በኩል በኦሮሞ ፌዴራልስት ኮንግረስ ወጣቶች ሊግ ሊቀመንበር አቶ ደስታ ድንቃን ጨምሮ አራት ተጠርጣሪዎች ለተመሰረተባቸው የሽብር ወንጀል ክስ ስላቀረቡት መቃወሚያ የአቃቤ ህግን መልስ ተቀብሏል። ችሎቱ ለብይን ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሃ ዝርዝር አለው። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ዛሬ በኢንተርኔት አምደኛው በበፈቃዱ ኃይሉና በፌዴራል አቃቤ ህግ መካከል ባለው ክርክር ላይ ውሳኔውን እንደሚያሰማ ይጠበቅ ነበረ። ይሁንና ፍርድ ቤቱ በችሎቱ እንዳስታወቀው መዝገቡ ቀደም ብሎ እንዳልቀረበለትና በችሎት ላይ እንደቀረበለት ተናግረዋል። ከዚህም ጋር አያይዞ መዝገቡ ወደ ጠቅላይ ፍርድ ቤት እንዲላክ የመጣለት ትእዛዝም እንዳለ አስታውቋል። ጠቅላይ ፍርድ ቤቱ በላከው ደብዳቤ መሰረት ይህ መዝገብ አቃቤ ህግ ይግባኝ የጠየቀባቸው የኢንተርኔት አምደኞች ቀጠሮ ሰኔ 29 ቀን ከመድረሱ በፊት እንዲደርሰው የሚያዝ እንደሆነም ፍርድ ቤቱ ገልጿል። ይህን ይበልጥ እንዲያብራሩልኝ የተከሳሽን ጠበቃ አቶ ሽብሩ በለጠን ጠየቂያቸው ነበረ። አሁን የከፍተኛውን ፍርድ ቤት ችሎት ግራ ያጋባው ጉዳዩ በጠቅላይ ፍርድ ቤት እየታየ ያለው የበፍቃዱን ጭምር መሆኑ ነው። አቃቤ ሕግ በበፍቃዱ ላይ ይግባኝ ጠየቀው ከፍተኛው ፍርድ ቤት አንቀጹን ቀይሮ ተከላከል ማለቱ አግባብ አይደለም ብሎ ነው። በመሰረቱ በእንደዚህ አይነት ጉዳይ ይግባኝ አይቀርብም። የጠቅላይ ፍርድ ቤትም የቀረበውን ይግባኝ አስረድተናል። እኛ አግባብ እንዳልሆነ ብይን ላይ ይግባኝ ማለቱ አቃቤ ሕግና የበፍቃዱ ጉዳይ ከሌሎቹ ጋር መቅረቡ አግባብ እንዳልሆነ ቀደም ሲል ጀምሮ አስረድተናል በክርክራችን፣ በመልሳችንም። ነገር ግን የጠቅላይ ፍርድ ቤት እዚህ ያለውንም ጉዳይ አላገደውም። ጠቅላይ ፍርድ ቤት ያለውንም ደግሞ በፍቃዱ ላይ ይግባኙ ሊቀጥል አይገባም ብሎ የሰጠው ትእዛዝ የለም። በመሆኑም በፍቃዱ ጉዳይ በአንድ ጉዳይ ጉዳዩ በፌዴራል ከፍተኛ ፍርድ ቤትም በፌዴራል ጠቅላይ ፍርድ ቤት መታየቱ ነው። አሁን ዳኞቹን ትንሽ እንትን ያላቸውና ደጋግሞ የጠየቁት በዚህ ምክንያት መዝገቡ ወደዛ መላክ አለበት። መዝገቡ ከተላከ ደግሞ ዳኞቹ መርምረው መወሰን አይችሉም። ስለዚህ ተጠባብቀው የመዝገቡን መመለስ ጠብቀው መስራት ያለባቸውን ለመስራት ወይም ደግሞ የተለየ ነገር በጠቅላይ ፍርድ ቤቱ በኩል ትእዛዝ ከተሰጠ ወይም ከተወሰነ ያንን ውሳኔ ተከትሎ ለመሄድ ለመጠባበቅ የመዝገቡን መምጣትና ምርመራውን አጠናቆ ለመቅረብ ለሐምሌ ሀያ ዘጠኝ ችሎቱ ዛሬ ቀጠሮ ሰጥቷል። መጀመሪያ ይኸው ከፍተኛው ፍርድ ቤት አዘጠኛ ወንጀል ችሎት ማለት ነው። አቃቤ ከመጀመሪያውኑ ይግባኝ በሚልበት ጊዜ በራሱ የተወሰነ እርምጃ መውሰድ አይችልም፣ ወይም ሌላ ውሳኔ መስጠት አይችልም ነበረ ማለት ነው። ችግሩ እኮ ያ ነው። ይሄ ፍርድ ቤት በፍቃዱ ላይ ይግባኝ መጠየቅ ስለማይችል ይግባኝ ተጠይቋል ብሎ ሊገምት አይችልም። አላወቀም። ስለዚህ ስላላወቀ ማድረግ ያለበትን የመከላከያ ማስረጃ ሲሰማ ቆየ። አቃቤ ሕግም ላይ አቅርብ ያለውና እዚህ ያለው ይቋረጥ አላለም። ጠቅላይ ፍርድ ቤትም ላይ ቀረበው በፍቃዱ ላይ ቀረበው ይግባኝ የሥነ ሥርዓት ሕጉን የተከተለ ስላልሆነ የመጨረሻ ውሳኔ በተሰጠ ጊዜ ሊቀርብ የሚገባ ነው ብሎ አልመለሰውም። ወይም ደግሞ በከፍተኛ ፍርድ ቤት ጉዳዩ የታየ እንደሆነ ማከፈት ከጠበቆቹ ከተረዳ በኋላ የከፍተኛው ፍርድ ቤት ታግዶ ይቆይም አላለም። ስለዚህ የፌዴራል ከፍተኛ ፍርድ ቤት 19 ወንጀል ችሎት ስለ ይግባኙ ምንም የሚያውቀው ነገር አልነበረም። ይግባኝ ይቀርባል ብሎም የሚገምትበት ሁኔታ አልነበረም። በዛ ምክንያት ነው እስካሁን በዚህ በከፍተኛው ፍርድ ቤት ጉዳዩ ቀጥሎ ይቆየው። በጣም አመሰግናለሁ አቶ ሽብሩ። በፈቃዱ ኃይሉ እነ ሶሊያና ሽመልስ በተሰኘ የክስ መዝገብ በሐምሌ ወር 2007 ዓ.ም መጨረሻ ላይ ከሌሎች ዘጠኝ የኢንተርኔት አምለኞችና ጋዜጠኞች ጋር አቃቢ ህግ በአሸባሪነት ክስ መስርቶበት እንደነበረ ይታወሳል። የዛሬ ዓመት ግድም ከአስሩ ተከሳሾች መካከል የአምስቱን ክስ መንግሥት እንዲቋረጥ አድርጎ ከእስር መፈታታቸውም አይዘነጋም። የቀሩት አምስቱ ደግሞ ሲከራከሩ ቆይተው አራቱ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ ይኸው ፍርድ ቤት ብይን ሲሰጥ፣ በበፈቃዱ ኃይሉ ግን ቀደም ሲል የተከሰሰበትን የህግ ድንጋጌ በመቀየርና አመፅ በመቀስቀስ እንዲጠየቅ ብይን ሰጥቶ ክርክሩን በዋስ ከእስር ቤት ወጥቶ እንዲከራከር መወሰኑ ይታወሳል። ይኸው ችሎት በዛሬው ዕለት አቃቢ ሕግ በሽብር ወንጀል ክስ የመሠረተባቸው የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃና አቶ ለማ ባይ፣ አቶ ዋዩ ቤካ እንዲሁም አቶ አብደታ ባትሪ ለሰጡት የክስ መቃወሚያ የቀረበውን የአቃቢ ሕግ መልስ በጽሑፍ ተቀብሏል። አቃቢ ሕግ ተከሳሾቹ ያቀረቧቸው መቃወሚያዎች በሙሉ ውድቅ እንዲደረጉለት ጠይቋል። ፍርድ ቤቱ ብይን ለመስጠት ለሐምሌ 19 ቀን 2008 ዓ ም ቀጠሮ ቆርጧል። من لس کاچو ما ل امریکا دیمز ریډیو کا دیس አበባ